የዲደብሊው ዜና እንደምናመሻቸው አድማጮች፣ በመጀመሪያም ዋና ዋና ዜናዎቹ፣ ኢትዮጵያ በአባይ ወንዝ ላይ የምትሰራው ግድብ የውሃ ሙሌትና አለቃቀቅን የተመለከተው አራተኛው የኢትዮጵያ ሱዳንና ግብጽ የውሃ ጉዳይ ሚኒስትሮች ስብሰባ በአዲስ አበባ እየተካሄደ ነው። ስብሰባው ከዚህ ቀደም ስምምነት በተደረሰባቸውና ባልተደረሰባቸው ዋና ዋና ጉዳዮች ላይ ትኩረት አድርጎ እንደሚመክር የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የኦሮሞ ነጻነት ግንባር ኦነግ በኢትዮጵያ ብሔራዊ ምርጫ ቦርድ ሀገር አቀፍ ፓርቲ ሆኖ በይፋ መመዝገቡን አስታወቀ። ፓርቲው ከቦርዱ ሕጋዊነቱን የሚያረጋግጥ ሰነድ ዛሬ መቀበሉንም አመልክቷል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ሀገራዊ ፓርቲ ሆኖ ለመስራት መዘጋጀቱን አስታወቀ። በመጪው ሀገራዊ ምርጫ ለመወዳደርም ዝግጁ መሆኑን ገልጿል። ደቡብ ሱዳን ውስጥ ከባድ ዝናብና ጎርፍ ከ400 ሺ የሚበልጥ ህዝብ ከመኖሪያ አካባቢው ማፈናቀሉን ሴቭ ዘ ችልድረን አስታወቀ። ዜናው በዝርዝር ኢትዮጵያ በአባይ ወንዝ ላይ የምትሰራው ግድብ የውሃ ሙሌትና አለቃቀቅን የተመለከተው አራተኛው የኢትዮጵያ፣ ሱዳንና ግብጽ የውሃ ሚኒስትሮች ስብሰባ በአዲስ አበባ እየተካሄደ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ቢሮ በፌስቡክ ባሰራጨው መረጃ የኢትዮጵያና የግብጽ መሪዎች በቅርቡ ሩሲያ ላይ ተነጋግረው የቴክኒክ ስብሰባዎች እንዲቀጥሉ በተስማሙት መሰረት ውይይቱ ዛሬ ህዳር አምስት ቀን 2012 ዓ.ም በስካይላይት ሆቴል መጀመሩን አመልክቷል። ስብሰባው ከዚህ ቀደም ስምምነት በተደረሰባቸው እና ባልተደረሰባቸው ዋና ዋና ጉዳዮች ላይ ትኩረት አድርጎ እንደሚመከርም ጠቅሷል። ከዚህም ሌላ ዛሬ በተጀመረው ስብሰባ ላይ የዩናይትድ ስቴትስ እና የዓለም ባንክ ተወካዮች በታዛቢነት እንደሚገኙም መረጃው አክሎ አመልክቷል። የኦሮሞ ነጻነት ግንባር ኦነግ በኢትዮጵያ ብሔራዊ ምርጫ ቦርድ ሀገር አቀፍ ፓርቲ ሆኖ በይፋ መመዝገቡን አስታወቀ። በዛሬው ዕለት ከብሔራዊ ምርጫ ቦርድ ሕጋዊነቱን የሚያረጋግጥ ሰነድ መቀበሉን የገለጸው የፓርቲው መግለጫ የሚጠቀምበት ሰንደቅ ዓላማና አርማ ሕጋዊ መሆናቸው እንዲታወቅለት ጥሪ አቅርቧል። ከተመሰረተ 46 ዓመታት ያስቆጠረው ኦነግ በሰላማዊ መንገድ እንዳይታገል ሲገፋ አገር አፍራሽ የሚል ስም ተሰጥቶት በጠላትነት ተፈርጆ ሲዘመትበት እንደነበር በማህበራዊ ድረገጾች በአሰራጨው መረጃ ገልጿል። ጠቅላይ ሚኒስትር አብይ አህመድ እና ከፍተኛ የመንግስት ባለስልጣናት ወደ አስመራ ሄደው ካደረጉት ድርድር በኋላ መስከረም አምስት ቀን 2011 ዓ ም ወደ አዲስ አበባ የተመለሰ ኦነግ በአሁኑ ወቅት በሚፈለገው ደረጃ ለውጥ መጥቷል ባይባልም እዚህ መድረሳችን በራሱ የትግላችን ውጤትና ተስፋ ሰጭም ነው ብሏል። በዚህ እድል በመጠቀም ዛሬም ላልተፈቱ ችግሮች መፍትሄ ለማምጣት በከፍተኛ ቁርጠኝነት እንሰራለን ያለው ፓርቲው በኢትዮጵያ የዴሞክራሲ ስርዓት ግንባታ የኢትዮጵያ ብሔራዊ ምርጫ ቦርድ አድርጓል ላለው አስተዋጽኦም አመስግኗል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ሀገራዊ ፓርቲ ሆኖ ለመስራት መዘጋጀቱን አስታወቀ። የግንባሩ የውጭ ግንኙነት ኃላፊ አቶ ሐሰን አሊ ለዶይቸ ቬለ እንደገለጹት ሰሞኑን በሶማሌ ክልል ጎዴ ከተማ ሲካሄድ በነበረው ጉባኤ ትጥቅ ትግሉን በማቆም ወደ ሀገር የገባው ኦብነግ በመሀል ሀገር ፖለቲካው ንቁ ተሳትፎ እንዲኖረው መወሰኑን አመልክተዋል። ከአሁን በፊት ድርጅታችን ክሌላ ነበረ፣ ሀገር አቀፍ አልነበረም። አሁን ደግሞ ምርጫ ቦርድ ባሉት መሰረቶች አሞንስን በሀገር አቀፍ ደረጃ የተመዘገብንና በሀገር አቀፍ ደረጃ በሰላማዊ መንገድ እንደምንታገልና የተጀመረውን ለውጥ እንዲሳካ ለማድረግ በበኩላችን አስተዋጽኦ እያደረን ከአሁን በኋላ ኢትዮጵያ ውስጥ ማን የሚካሄደው ማንኛውም ፖለቲካዊ ሶሻልና ኢኮኖሚ የራሳችን ድርሻ እንደምንወጣ ነው የወሰን ነው። ከአሁን በፊት የኢትዮጵያ ፖለቲካ ውስጥ ብዙ የላቀ ተሳትፎ አልነበረም እና አሁን ከአሁን በኋላ ከሌላ ክፍል ሀገር መጥቶ ወይም ከሌል ልምቶ ስለማያውቀው አካባቢ ውሳኔ መስጠት ለህዝባችንም ለኢትዮጵያ ላ ኢትዮጵያ ህዝብ ለመጥሮ ስላልሆነ በሰንትሮ ያለው ፖለቲካ ንቁ ተሳትፎ እንዲኖር ነው የወሰነው። ፓርቲያቸው በመጪው ምርጫ ለመሳተፍ ዝግጁ መሆኑን ያመለከቱት አቶ ሀሰን ሀገራዊ ለሆነ ጥቅም ሲባል ግን ምርጫው ቢራዘም ችግር እንደሌለ እንደሌለባቸውም ተናግረዋል። ፓርቲው አሁን ስላለው የኢህአዴግ ውህደት አስመልክቶም እኛ በሀገራችን ሁለተኛ ዜጋ መሆን አንችልም ያሉት የኦብነጌ ውጭ ግንኙነት ኃላፊ አጋር የሚለው ቢቀርና ወደ አንድነት ቢመጣ የተሻለ እንደሚሆንም አመልክተዋል። የሶማሌ ክልል በቆዳ ስፋቱ ትልቅ፣ በተፈጥሮ ሀብትም የታደለ እንዲሁም በህዝብ ብዛትም በሶስተኛ ደረጃ የሚገኝ ማህበረሰብ መሆኑን የገለጹት አቶ ሀሰን ወደ ዳር መገፋት እንደማይኖርበትም አጽንኦት ሰጥተዋል። አድማጮች የምትከታተሉት የዶችቨለ ዲደብሊውን ዜና ነው። ደቡብ ሱዳን ውስጥ ከባድ ዝናብና ጎርፍ ከ420 ሺህ የሚበልጥ ህዝብ ከመኖሪያው አካባቢ ማፈናቀሉን ሴቭ ዘ ችልድረን የተባለው የረድኤት ድርጅት አስታወቀ። ድርጅቱ አክሎም ከተፈናቀሉት 60 በመቶ የሚሆኑት በቂ የሆነ ምግብ ባለማግኘት ከባድ ችግር ውስጥ እንደሚገኙ አመልክቷል። እንደ ሴቭ ዘ ችልድረን ግምት 900 ሺህ የሚሆኑ ደቡብ ሱዳናውያን በጎርፍ አደጋው ለችግር ተዳርገዋል። በጎርፉ ምክንያት ሕይወት ለማትረፍ የሚያስችል እርዳታ ለተጎጂዎች ማድረስ ባለመቻሉም ለጊዜው በስፍራው አገልግሎቱን ማቋረጡን ማመልከቱን የጀርመን ዜና ወኪል ዲፒኤ ዘግቧል። ደቡብ ሱዳን ውስጥ የጎርፍ ይዞታ አሳሳቢ ደረጃ ላይ መድረሱ ቢነገርም በቀጣይ ቀናትም ተጨማሪ ዝናብ እንደሚኖር የአየር ጠባይ ትንበያ ያመለክታል። የዲሞክራቲክ ሪፐብሊክ ኮንጎ የጤና ጥበቃ ባለስልጣናት በሀገሪቱ የኢቦላ ተዋሲ ስርጭትን ለመቆጣጠር አዲስ የመከላከያ ክትባት መስጠት ጀመሩ። ድንበር የለሽ የሐኪሞች ቡድን እንደገለጸው ሀምሳ ሺው ክትባት ጎማ ከተማ ውስጥ በሚገኙ ሁለት ወረዳዎች እንዲዳረስ ተደርጓል። አዲሱ የኢቦላ መከላከያ ክትባት በክኒሊክ ደረጃ ፍተሻውና ምርምሩ የተጠናቀቀ ሲሆን ለሰዎች ገና እንዳልተሰጠ ነው የተገለጸው። የክትባቱ ዋና ዓላማም የክትባቱን ውጤታማነት የሚያሳይ መረጃ ለማግኘት እንደሆነ ነው የተገለጸው። በቤተ ሙከራ የተደረገው ምርምር ክትባቱ የኢቦላን ተዋሲ ለመቋቋም የሚያስችል አቅም በሰውነት እንዲፈጠር እንደሚያደርግ ማሳየቱን ድንበር የለሽ የሐኪሞች ቡድን አስታውቋል። እስራኤል ጋዛ ላይ በአየር ስታካሄድ የሰነበተችውን ጥቃት ዛሬ ማቆሟን አስታወቀች። ጥቃቱ በጋዛ ይንቀሳቀሳል ባለችው ጂሃድ ካወጁ ጽንፈኞች ቡድኖች ጋር ትስስር አለው ባለችው ታጣቂ ቡድን ላይ ያነጣጠረ መሆኑን የአሶሲየትድ ፕሬስ ዘገባ ያመለክታል። የእስራኤል ጦር ኃይል በጥቃቱ ሲቪሎች ላይ ድንገት የደረሰ ጉዳት እንዳለ ምርመራ እንደሚያካሂድ ገልጿል። የእስራኤል የመከላከያ ኃይል በጥቃቱ የተጎዱ ሲቪሎች ይኖራሉ ብሎ እንደማይገምት ነው ያስታወቀው። ሆኖም በዚህ የአየር ድብደባ ፍልስጤማውያን የሆኑ የአንድ ቤተሰብ ስምንት አባላት መገደላቸውን የፈረንሳይ የዜና ወኪል ዘግቧል። እስራኤል እስላማዊ ጅሃድ የተሰኘው ቡድን አዛዥ ነው ያለችውን የራሂም አቡ ማልሆስን ቤት ስትመታ ግለሰቡንና አምስት ልጆቹን እንዲሁም ሁለት ሴቶች መገደላቸውን ዘገባው ዘርዝሯል። ቡድኑ ጋዛ ውስጥ ከሐማስ ቀጥሎ ጠንካራው የፍልስጤም ተዋጊዎች ቡድን ነው። ይህ ዶቼ ቨለ ነው። ከዶቼ ቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ ኢትዮጵያ በአባይ ወንዝ ላይ የምትሰራው ግድብ የውሃ ሙሌትና አለቃቀቅን የተመለከተው አራተኛው የኢትዮጵያ፣ ሱዳንና ግብጽ የውሃ ጉዳይ ሚኒስትሮች ስብሰባ በአዲስ አበባ እየተካሄደ ነው። የኦሮሞ ነጻነት ግንባር ኦነግ በኢትዮጵያ ብሔራዊ ምርጫ ቦርድ ሀገር አቀፍ ፓርቲ ሆኖ በይፋ መመዝገቡን አስታወቀ። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ሀገራዊ ፓርቲ ሆኖ ለመስራት መዘጋጀቱን ገለጸ። በመጪው ሀገራዊ ምርጫ ለመወዳደርም ዝግጁ መሆኑን አስታውቋል። ዜናው በዚሁ አበቃ።